ኩሉ ዘራዊ ተሰማያት ይብሉ ብፅዕቲ ዓንቲ ሰማይ ዳግሚት ዲበ ምድሪ ተምስራቅ ማርያም ድንግል ከብካም ንጹህ ወመራ ቅዱስ ወይራ ከበዘ ከማቺ ፈነዋዋህዶ ወተሰብዓ ምንየቺ ሰዓሊረነ ቅዱስ